የጋምቢያ ፕሬዝዳንት የሀያ ጃሚ መንበረ ሥልጣኑን ተቆጣጥረው ለመቆየት ያደረጉት ውሳኔ ላይሰምርላቸው እንደሚችል ተነግሯል። ሪቺ ሽራዮክ ከዳካር ያስተላለፈችውን ዘገባ ሰሎሞን አባቴ ያቀርባል። ጋምቢያ ከጥቂት ሳምንታት በፊት አድርጋው በነበረ ምርጫ የተቀማጩ ፕሬዝደንት ተቀናቃኝና ተፎካካሪ የነበሩት አዳማ ባሮ ማሸነፋቸው በይፋ ተነግሯል። ከውጤቱ በኋላ ለአሸናፊው የደስታ መግለጫ አሰምተው የነበሩት የምርጫውም ውጤትንም እንደሚያከብሩ የተናገሩት በዚህም ምክንያት ከግራም ከቀኝም ሙገሳ የጎረፈላቸው ፕሬዝዳንት ያህያ ጃሜ ወዲያው ሐሳባቸውን ቀየሩና ውጤቱን እንደማይቀበሉ ደግሞ አሳወቁ። በዚያ አቋማቸው ብዙ ሰው ተከፋ። ጎረቤቶቻቸውም ሆነ ጫና የሚኖራቸው የመሰሉ የራቁም ሀገሮች ሃይ ሃይ ማለት ያዙ። ዓለም አቀፉ ማኅበረሰብም ለአሸናፊውና ለተመራጩ ፕሬዚደንት ለአዳማ ባሮ እውቅና ሰጠና ጃሜ ፈጥነው መንበረ ሥልጣኑን እንዲያስረክቡ መወትወት ያዘ። ለማንኛውም የፕሬዚደንት ያህያ ጃሜ የምርጫውን ውጤት ለመሰረዝ የደረሱበት ውሳኔ በሕግ አግባብ እንዲያዝ ታሰብና ከናይጄሪያና ከሴራ ሊዮን የተውጣጡ አምስት ዳኞች የሚሰየሙበት ጠቅላይ ፍርድ ቤት ጉዳዩን እንዲያየው ለዛሬ ቀጠሮ ተያዘ። ይሁን እንጂ ዳኞቹ ዛሬ ጋምቢያ ዋና ከተማ ባንጁል ሳይገቡ ቀርተዋል። የጋምቢያ የሕግ ባለሙያዎች ማኅበር ጉዳዩ የፊታችን ሰኞ እንዲታይ ቀጥሯል። አሁንም ቢሆን ግን ዳኞቹ ለዚያ ችሎት ወደ ጋምቢያ ይጓዙ እንደሆነ አንዳቸውም መልስ አልሰጡም። በዚያ ላይ ተመራጩ ፕሬዚደንት አዳማ ባሮ ቃለ መሐላ ፈጽመው የርዕሰ ብሔሩን ኃላፊነት መረከብ ያለባቸው በዚያው በመጪው ሳምንት ሐሙስ ዕለት ነው። በሶስት ቀናት ጊዜ ውስጥ ማለት ነው። ለማንኛውም በናይጄሪያው ፕሬዚደንት ማማዱ ቡኻሪ የሚመራ ሶስት የምዕራብ አፍሪካ መሪዎችን የያዘ ቡድን በሽምግልናው ለመግፋት ነገ ረቡዕ ባንጁል ይገባል። በነገራችን ላይ የምዕራብ አፍሪካው የምጣኔ ሀብት ኅብረት ኤኮዋስ ወታደራዊ እርምጃ ሊወስድ እንደሚችልም እየተሰማ ነው። የቡሃሪ ልዩ አማካሪ ፌሚ አዴሲና እንደሚሉት ግን ዲፕሎማሲ እጅግ የተመረጠው ነገር ማብረጃ መሳሪያ ነው። ፌሚ አዴሲና ከቪኦኤ ዴይብሬክ አፍሪካ ዝግጅት ጋር ዛሬ ተነጋግረው ነበረ። የእነ ናይጄሪያ አካሄድ ሽምግልና ይሆን ወይስ ጣልቃ ገብነት? ይህ ጣልቃ ገብነት አይደለም። ይህ ማሸማገልና ሰላም ማውረድ ነው። ነገሩ ባሩድ ላይ እንደ መቀመጥ ነው የሚመስለው። በማንኛውም ጊዜ ሊፈነዳና ምስኪኑን ሕዝብ ሊጎዳ የሚችል የባሩድ በርሜል ነው። ስለዚህ ለሰላም መሥራት መጣር ይሻላል። ፕሬዚደንት ጃሜን ማነጋገር ይሻላል። ኤኳስም ይህንን ነው እያደረገ ያለው። በሌላ በኩል ደግሞ የጃሜ የራሳቸው ጓዳ እየተፍረከረከ ይመስላል። የማስታወቂያ ሚኒስትራቸው ሥልጣናቸውን ለቀው ወደ ጎረቤት ሴኔጋል ተሰደዋል። ሽግግር መኖር እንዳለበት የተናገሩና የሚደግፉ ዐሥራ ሁለት አምባሳደሮቻቸውን ፕሬዚደንቱ ከየሥራቸው አባረዋል። እነዚህ ሁኔታዎች ኤኮዋስ ለጀመረው ድርድር ጥሩ ጥንካሬ ሊሰጡ እንደሚችሉ አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን የምዕራብና የማዕከላዊ አፍሪካ አካባቢ ምክትል ዳይሬክተር ስቲቭ ካክበርን ተናግረዋል። ቀድሞ ትንፍሽ እንኳ ይላሉ ተብሎ የማይታሰብ የሲቪል ማህበረሰብ ቡድኖች አሁን እየተናገሩ ነው የጥርስ ሐኪሞች ማህበር ሳይቀር። ስለዚህ ቀስ በቀስ ሰው ጃሜን ይበልጥ እያገለለ ይመስላል። አሁን ትልቁ ጥያቄ በአምነስቲው ከአክበርን እምነት የጦር ሰራዊቱና የጦር አዛዦች ለፕሬዝደንት ጃሜ ያላቸው ድጋፍ ምን ያህል የጠበቀ ወይም የላላ ነው የሚል ነው። ምንም እንኳ በጦሩ ውስጥ መከፋፈል መኖሩ የማይቀር ስለመሆኑ ከአክበርን ባይጠራጠሩም ለጊዜው ግን አሁን ዋና አዛዡ ከጃሜ ጎን እንደቆሙ መሆናቸውን አመልክተዋል። እናም በእርሳቸው እምነት እንቅስቃሴው መጠበቅ ያለበት በዚያ አካባቢ ነው። ተመራጩ ፕሬዚደንት ባሮ ዛሬ በትዊተር ባሰራጩት መልእክት የምዕራብ አፍሪካ መሪዎች ነገ ባንጁል የሚገቡት ጃሜ ከስልጣን እንዲወርዱ ለመጨረሻ ጊዜ ለመጎትጎት እንደሚሆን አስታውቀዋል።